Voice of America ኤርትራ ላይ የተጣሉ ማዕቀቦችን ለማንሳት በዚያች ሀገር ተጨባጭ ለውጦች መካሄድ ይኖርባቸዋል ሲሉ አንድ ከፍተኛ የዩናይትድ ስቴትስ ዲፕሎማት አስገነዘቡ። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናሽ ከትናንት በስቲያ ለኮንግረሱ በሰጡት የምስክርነት ቃል ነው ይህንን ያሉት። በዚሁ ረቡዕ ዕለት በተካሄደው የምስክሮች ቃል በተሰማበት መርሃ ግብር ላይ አንድ ኢትዮጵያዊ በወቅቱ የሀገራቸው ሁኔታ ላይ የሰጡትን አስተያየት አክለን ተከታዩን ዘገባ ይዘናል። በስፍራው የነበሩ ባልደረቦቻችን ሳሌም ሶሎሞንና ሶራሃ ላኬ ናቸው ተከታዩን ዘገባ ያጠናቀሩት። ሶሎሞን ክፍሌ ያቀርባል። ከትላንት በስቲያ ረቡዕ የኢትዮጵያን ወቅታዊ ሁኔታ አስመልክቶ በዩናይትድ ስቴትስ ኮንግረስ የምስክርነት ቃል በተሰማበት ወቅት በአዳራሹ የነበሩ ሁሉ ከ2 ዓመታት በላይ በኢትዮጵያና ኤርትራ መካከል ለቆየው ጦርነት ሰላማዊ መፍትሄ በመገኘቱ ደስታቸውን ገልጸዋል። በሌላ በኩል ግን በራሷ በኤርትራ ውስጥ ያለው አጠቃላይ ሁኔታ ስጋት ያሳደረባቸው መሆኑን አንዳንዶቹ አስረድተዋል። የተባበሩት መንግሥታት ድርጅት ከ2009 እንደ አውሮፓውያን ዘመን አቆጣጠር ጀምሮ ኤርትራ ላይ ማዕቀብ ጥሏል። ለምን ኤርትራ ጽንፈኛውን የአልሻባብ ቡድን ትደግፋለች፣ ከጎረቤት ጅቡቲ ጋር የድንበር ንትርክ አላት በሚል መሆኑ ይታወቃል። ኮንግረስማን ክሪስ ስሚዝ በዚሁ ወቅት ሲናገሩ ኤርትራ የዩናይትድ ስቴትስ ስትራቴጂያዊ ሸሪክ ልትሆን ትችላለች ብለዋል። በውጭ ጉዳይ መሥሪያ ቤቱ አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ በበኩላቸው የኤርትራን ዳግም ወደ አካባቢው ሀገሮችና የዓለሙ መድረክ ፖለቲካ ብቅ ማለት በደስታ እንደተቀበሉት ተናግረዋል። ናጊ ይህን ካሉ በኋላ ግን ኤርትራ ከዩናይትድ ስቴትስ ጋር ሊኖራት በሚችሉ የጋራ ግንኙነቶች ላይ ያጠላሉ ያሏቸውን ችግሮች አንስተዋል። ከእነዚህም ውስጥ አሜሪካውያን ዜጎችን አስራለች፣ ከሰሜን ኮሪያ ጋር የጦር መሣሪያ ስምምነት ሊኖራት ይችላል፣ እንዲሁም የሰብአዊ መብቶች አያያዟ አጠያቂ ናቸው የሚሉ ይገኙባቸዋል። The United States has deliberately engaged with Eritrea in recent months. ዩናይት ስቴትስ ከቅርብ ወራት ወዲህ ጀምሮ በእነዚህ ጉዳዮች ላይ ከኤርትራ ጋር መነጋገር ጀምራለች ያሉትን ዕድሎች በመጠቀም ስጋታችንን እናስረዳለን። በሌላ በኩል ደግሞ ከኢትዮጵያ ጋር የተደረሰው የሰላም ስምምነት ኤርትራ ከእንግዲህ በኋላ ሕዝቧን ወታደራዊ ለማድረግ የምትጠቀምበትን ምክንያት ያስወግድላታል። በተለይ በኃይል እያስገደደች ላልተወሰነ ጊዜ የምታካሄደውን ወታደራዊ ምልመላ አገልግሎት ታስቀራለች ተናግራለች። በዩናይት ስቴትስና ኤርትራ መካከል ያለው ግንኙነት አሁን ቢሻሻልም ግን የተጣሉባት ማዕቀቦች ከመነሳታቸው አስቀድሞ በዚያች አገር ውስጥ ለውጦች እየተካሄዱ ለመሆናቸው ተጨባጭ እርምጃዎች ሊወሰዱ ይገባል። ዩናይትድ ስቴትስ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባልነቷ ማናቸውንም ማዕቀብ ለማንሳት የሚደረሱ ውሳኔዎችን ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ ልታደርገው እንደምትችል ይታወቃል። ባሳለፍነው ረቡዕ በዩናይትድ ስቴትስ ኮንግረስ በኢትዮጵያ ወቅታዊ ሁኔታ ላይ በተካሄደው የአስረጂዎች ስብሰባ ሀገሪቱ ውስጥ እየተካሄደ ስላለው የፖለቲካ ለውጥ ከአሜሪካውያኑ ሕግ አርቃቂዎችና ከፍተኛ ዲፕሎማቶች በተጨማሪ በኤች አር መቶ ሀያ ስምንት የሕግ ረቂቅ ላይ በተባባሪነት የሰሩ ኢትዮጵያውያንም ተሳትፈዋል። የምስክርነት ቃላቸውን በወቅቱ ከሰጡት ኢትዮጵያውያን መካከል አንዱ ግሩም አለማየሁ ይባላሉ። አሜሪካን ዲቨሎፕመንት ካውንስል የተባለ ድርጅት ተወካይ ናቸው። በኢትዮጵያ እየተካሄደ ባለው ለውጥ የቀሩ ወደፊት የሚጠበቁም አሉ ያሏቸውን ይዘረዝራሉ። ኢትዮጵያ ውስጥ ለሀያ ሰባት አመት ከዛም በፊት ኢንስቲትዩሽን ቢልድ ተደርጎ አያውቅም ያሉን መንግስት ማለት ሁሉም ነው። አካውንታብሊቲ ክሮስ ቼክ የሚያደርግ የለም መንግስት አለ ሎ ኢንፎርስመንት ያሉት ወታደሩም ፖሊሱም የመንግስትን ነገር የሚያጠገብር ብቻ ሆኖ ብዙውን ጊዜ ተቃውሞ፣ መሰደድ፣ ችግር፣ ርዛት የሀገራችን ጣጣ ሆኖ ብዙ ወገኖቻችን በየቦርደሩ ሲሾልኩ እያለቁ መጣ። ይህንን ማስቆም አለብን። ይህንን የምናስቆመው ይሄ የተጀመረው ለውጥ መቀጠል አለበት። ይሄ እንዲቀጥል የአሜሪካ መንግስት ባላቸው የኢኮኖሚክ ፓወር ያላቸውን ኤክስፒሪየንስ ሼሪ እያደረጉን አገራችን በየአካባቢው የሚከፈትበት መንገድ እንዲያመቻቹልን። አሁን ለውጥ መጥቷል ብለን ይሄ ለውጥ ሰስቴይናብል መሆኑን ገና አላወቅንም። ምክንያቱም የነበረው የተገነባው ኢንስቲትዩሽን በሙሉ ተጠናቆ ያለቀ አይመስለንም። ስለዚህ ዶክተር አብይ ብለው እንደጠየቁን ምንድ ነው የምናረገው ሁላችንም ብለን ነው መንጂ መነሳት ያለብን። ከመንግስት ብዙ መጠበቅ የለብንም አብረን ተባብረን ተረዳተን ይህቺን ሀገር ከፍ የምናደርግበትን ከዚህ ኢኮኖሚክ ሄልፕ ቴክኒካል አሲስታንስ ማን ፓ ወር አሲስታንስ ኢንፎርሜሽን ሼሪንግ የሚሆኑት የመሳሰሉትን ነገሮች እንድናሳድግ ሳድግ እንድርዱን ዋችፉ ላይ የወደቀ ሊነሳ የሚችልበት በት መንገድ ካለም ያንን እንደ ዋች ኩላ ሄልፕ አድርጉን ብለን የመጣ ነው። ዝም ብላችሁ ኢትዮጵያን እንዲሁ አተውብን ነው። እነሱም ሲረዱን ስለነበሩ ጀምሮም እስካሁን ድረስ ይህንን ኦፖርቹኒቲ ተጠቅመን ለነሱ አቤት ብለናል። በዚህ ሁለት በዩናይትድ ስቴትስ ኮንግሬስ የጦር ኃይሎች ንዑስ ኮሚቴ ሊቀመንበርም አሉ ስለሚባሉ የጸጥታና የምግብ እጥረት ችግሮች ተጠይቀው ማብራሪያና አስተያየት ሰጥተዋል። ረሃብን ለማስወገድ በተያዘ ጥረት ኢትዮጵያ ምግብ ለሰላም የተባለው መርሃ ግብር ተጠቃሚ ናት። 373 ሚሊዮን ዶላር ለዚህ ተግባር ተመድቧል። እዚያች አገር ውስጥ ረሃብ በተደጋጋሚና በተለያዩ ቦታዎች ይደርሳል። አንዳንዴ ቆላማውን፣ ሌላ ጊዜ ደጋውን አካባቢ አጥቅቷል። ሁሌም ታዲያ በቅድሚያ እየደረሰ መፍትሄ የሚሻው የዩናይትድ ስቴትስ ሕዝብ ነው ሲረዳ ቆይቷል። አሁንም እንቀጥላለን። የጸጥታውን ጉዳይ በተመለከተ ኢትዮጵያ ከፍተኛ ጥቅም የምትሰጥ ሸሪካችን ናት። ኢትዮጵያ በዚህ ረገድ የምትሰጠው ጥቅም በአካባቢው ሀገሮች ብቻ የተወሰነ አይደለም፤ መላ አፍሪካን ያዳርሳል። ኢትዮጵያ ከፍተኛ ቁጥር ያላቸውን ወታደሮቿን እያዋጣች በሰላም ጥበቃ ተልኮች ታሰልፋለች። ወታደሮቿ ደግሞ በሙያ ስነ ምግባር የታነጹ መሆናቸውን ተገንዝቤያለሁ። ሰላምና ጸጥታ በየአካባቢው በማስፈን ረገድ በእነርሱ ስለምንተማመን ግንኙነቶቻችን ይቀጥላሉ። በቀደመው ዘገባ እንደ ተገለጸው በረቡዕ የአስረጀዎች ስብሰባ ላይ ኮንግረስማን ክሪስ ስሚስ፣ ኮንግረስ ውመን ኬረን ባስ፣ በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት አዲሱ የአፍሪቃ ጉዳዮች ረዳት ሚኒስትር ቲቦር ናጊ እንዲሁም በኤችአር 128 የህግ ረቂቅ ዙሪያ አስተዋጽኦ ያበረከቱ ኢትዮጵያውያን ተሳትፈዋል። የአካባቢው የሰብአዊ መብቶች ባለሙያዎችም ተገኝተዋል።